መዝሙር መቶ አንድ አቤቱ ምሕረትንና ፍርድን እቀኝልሃለሁ፣ እዘምራለሁ። ንጹሕ መንገድን አስተውላለሁ። ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ። በዐይኔ ፊት ክፉን ነገር አላኖርሁም። ሕግ ተላላፊዎችን ጠላሁ፣ ጠማማ ልብም አልተጠጋኝም። ክፉ ከእኔ በራቀ ጊዜ አላወቅሁም። ባልንጀራውን በቀስታ የሚያማን እርሱን አሳደድሁ። በዓይኑ ትዕቢተኛ የሆነውና ልቡ የሚሳሳው ከእኔ ጋር አይተባበርም። ከእኔ ጋር ይኖሩ ዘንድ ዐይኖቼ በምድር ምእመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። ትዕቢትን የሚያደርግ በቤቴ መካከል አይኖርም። ዓመፅን የሚናገር በዐይኔ ፊት አይቀናም። ዓመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኀጢአተኞች ሁሉ በማለዳ እገድላቸዋለሁ።